የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ¶¶ Six years ago, telling about our plans of an Ethiopian culture garden and how we Ethiopians were the discoverers of humankind, the forefront of ancient civilizations. And for... <laughs> እንደ ራሳችሁ ሰው እንደ ተቀበላችሁኝ ሁሉ በታላቅ ክብር አገሬ አድርጌ የተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የመቶ ሦስት ዓመት ታሪክ ባስቆጠረው የሀገሮች የባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች አገር ታሪካችን ዞሮ ከመግጠም የሚቆጠር ነው። በመካከለኛው ምዕራብ ዩናይት ስቴትስ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ በቅርቡ የተመሠረተው ለኢትዮጵያ ባህልና የታሪክ ቅርሶች መታሰቢያ የተሰየመ የባህል መስክ ኢትዮጵያውያንና አሜሪካውያን የቡድኑ መሥራች አባላት ከፊሉን አወያይተናል። ጤና ስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች እሁድ ጳጉሜ 3 2011 ዓ ም ሦስት ቀናት ብቻ ለቀሩት ለኢትዮጵያ አዲስ ዓመት 2012 ከወዲሁ እንኳን በሰላም አደረሳችሁ። ለዋዜማው ዋዜማ ከተሰናዱ ልዩ ልዩ ቅንብሮች ጋር የአዲስ አበባውን የራዲዮ መጽሔት ተባባሪ አዘጋጀን ንጉሴ አክሊሉን ይዤ ሰላም። እንኳን ሁለት ሺ አስራ ሁለት ዓመተ ምረት አዲስ ዓመት አዲስ ዘመን እንቁጣጣሽ ለርዕሰ አውደ ዓመት ቅዱስ ዮሐንስ ክብረ በዓል ቀን አደረሰን። አዲሱ ዓመት የሰላም የአንድነትና የስምምነት የብሩህ ተስፋና የስኬት ዘመን እንዲሆንልን እመኛለሁ። አሉላ እንኳን በሰላም አንተንም አደረሰህ ንጉሴ። የራዲዮ መጽሔት ተከታታዮች እንኳን ለሁለት ሺ አስራ ሁለት አመተ ምህረት በሰላም አደረሳችሁ። አቀናባሪ ብርሃን ኃይሉ ናት። ሌላው አቀናባሪ ንጉሥ ታምሬም ለራዲዮ መጽሔት ታዳሚዎች የአዲስ ዓመት ሰላምታው ብቅ ብሏል። ጠና ይስጥልን። ለመላው የኢትዮጵያ ሕዝብ እንኳን ለአዲሱ ዓመት ለ2012 ዓ ም አደረሳችሁ። አዲሱ ዘመን የሰላም፣ የጤና የፍስሐ እንዲሆንላችሁ እመኛለሁ። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አድማጮች የሰዓቱን የዓለም ዜና እና አስቀድም አሁን መልካም ምሽት ጤና ስጥልን፣ እንደምን አምሽታችኋል? ዜናውን የማሰማችሁ ቆንጅ ታየ ነኝ። የድሬዳዋ አስተዳደር ፖሊስ 146 ኪሎ ግራም የሚመዝን ካናቢስ የሚባል አደንዛዥ እጽ ማስወገዱን አስታውቋል። ዝርዝሩን አዲስ ቸኮል ይዟል። በፖሊስ ኮሚሽኑ የወንጀል መከላከል ምርመራ ዘርፍ ኃላፊ የሆኑት ምክትል ኮሚሽነር ማወ ተሾመ የአደንዛዥ እጽ በሚቃጠልበት ወቅት ለመገናኛ ብዙሃን እንዳስታወቁት የአስተዳደሩ ፖሊስ ድሬዳዋን ከአደንዛዥ ተጽዕኖ ለማላቀቅ እየሰራ ነው ብለዋል። የምትመለከቷቸው ከፍተኛ መጠን ያላቸው አደንዛዥ እጾች በከተማችን በተለያዩ ጊዜ በህገ ወጥ አዘዋዋሪዎችና ይህንን በሚነግዱ ሰዎች በቁጥጥር ስር የዋሉ እጾች ናቸው። ከ140 ኪሎግራም በላይ የሚመዝን ነው ይሄ በአጠቃላይ ይሄ ማለት እንግዲህ አብዛኛውን የከተማችንን ወጣት በዚህ አደገኛ ሱስ አስያዥ ተጽዕኖ ውስጥ ሊያስገቡ የሚችሉ ናቸው ናቸው። ይህንን ስራ ስንሰራ ከፍተኛ የሆነ ርብርብ አድርገን ነው ይህንን በቁጥጥር ስር መዋል ይቻል ነው። ነገር ግን መታወቅ ያለበት ይህ ከፍተኛ መጠን ያለው አደንዛዥ እጽ በወጣቶቻችን ላይ ሊያስከትል የሚችለው ተጽዕኖ በጣም ከፍተኛ ነው። ስለዚህ በቀጣይም ፖሊስ ይህንን ለመከላከል ሰፊ ስራዎች እየሰራ ነው ያለው። የአደንዛጅ ዝውውሩ ድንበር ዘለል ነው ያሉት ምክትል ኮሚሽነሩ ይህንን ለመቅረፍም ከሚመለከታቸው አካላት ጋር በመተባበር እንደሚሰሩ ተናግረዋል። ከተለያዩ አካባቢዎች ወደ ከተማችን ይገባል፣ ከከተማም ወደ ሌሎች ሀገሮች እንደሚሄድ እናውቃለን። ነገር ግን ይህንን ስራ ስንሰራ አጋጣሚ የምታገኘው አይደለም። ማህበረሰቡ በሰጠው ጥቆማና ከፖሊስ ጋር በነበረው ጠንካራ ግንኙነት የተገኘ ውጤት ነው። አሁንም በየቀኑ በዚህ ስራ ላይ የተለያዩ ኦፕሬሽኖችን እንወጣለን። በቅርቡም በለጋሪ አካባቢ እንደዚህ የተያዙ ሰዎች አሉ። ከአደንዛዥ እጽ ጋር በተለያዩ አካባቢዎችም እንደዚህ አይነት ችግሮች አሉ። ቀጣይ ኦፕሬሽኖችን እየሰራን ስለሆነ አሁን ይህንን ለመናገር ሊያዳግተን ይችላል። ግን ከተለያዩ ሀገሪቱ አካባቢዎች ወደ ከተማችን እንደሚመጣ እናውቃለን። ይህንንም ከሌሎች ክልሎች ጋር ተቀናጅተን ለመስራት እየተነጋገርን ያለ ነው። በቀጣይ ከምንጩ ችግሩን ለማድረግ እንሰራለን። ስሙ እንዲገለጽ ያልፈለገ አንድ የፖሊስ አባል በፖሊስ ጣቢያዎች በቁጥጥር ስር ለሚገኙ ተጠርጣሪዎችና በማረሚያ ቤት ለሚገኙ የህግ ታራሚዎች አደንዛዥ ዕፅ ለማስገባት ሲሞክሩ የተያዙ ሰዎች መኖራቸውን ጠቅሶ ይህም ችግሩ ምን ያህል ስር እንደሰደደ የሚያሳይ ነው ብሏል። ፖሊስ ከተማዋ ከአደንዛዥ ዕፅ ለማጽዳት ከህብረተሰቡ ጋር ሰፊ ስራዎችን ለመስራት ማቀዱን ምክትል ኮሚሽነር ማወ ገልጸው በዚህ ረገድ ወላጆች ብሎ መላው የከተማዋ ነዋሪ ለፖሊስ የሚያደርገውን ትብብር አጠናክሮ እንዲቀጥል ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮለን እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታን ውስጥ በሽብርተኛው ቡድን በታሊባን የሚፈጸሙ ጥቃቶች በመቀጠላቸው የተነሳ ከቡድኑ መሪዎች ጋር ሊያደርጉት የነበረውን የሰላም ንግግር መሰረዛቸው ትክክለኛ ውሳኔ ነው ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። የታሊባን መሪዎች ከፕሬዚደንት ትረምፕ ጋር ለመነጋገር እንዲበቁ ከመደረጉ በፊት በጦርነት የዳሸቀችውን ሀገር ብጥብጥ ለማስቆም የገቡትን ቃል ተግባራዊ ለማድረግ መቻላቸው ሰላማቸውን ሊያሳዩን ይገባል ብለዋል የውጭ ጉዳይ ሚኒስትሩ። የአፍጋኒስታኑ ታሊባን በበኩሉ ፕሬዚደንት ትራምፕ የሰላም ድርድሩን ለማቋረጥ ያደረጉትን ውሳኔ አውግዟል። ዶሃ ላይ ተደራድረን በደረስነው ስምምነት የአሜሪካ ተወካዮች ደስተኞች ነበሩ ያለው ታሊባን ከሌሎች የአፍጋን ቡድኖች ጋር ደግሞ መስከረም 23 እንደ አውሮፓውያን ንግግር ለመጀመር ተወስኖ ነበር ነው ያለው ታሊባን። በፓሽቶ ቋንቋ ባወጣው መግለጫ ትግላችንን አናቆምም፣ ዩናይትድ ስቴትስም ወደፊት በግዷ ወደ ድርድሩ መምጣቷ አይቀርም ማለቱ ተጠቅሷል። በብዙ ሺዎች የተቆጠሩ የሆንግ ኮንግ አፍቃሪ ዲሞክራሲ ሰልፈኞች ዛሬ እሁድ በዚያ በሚገኘው የዩናይትድ ስቴትስ ቆንስላ ደጃፍ ተሰባስበዋል። ፕሬዚደንት ዶናልድ ትራምፕ ከተማችንን ነጻ እንዲያወጡልን ለመጠየቅ ነው ነው ያሉት። በመጨረሻም ከባዱ የውቅያኖስ ማዕበል ሀሪኬን ዶሪያን ዛሬ ኒውፋውንድላንድና ላብራዶር ወደሚባለው የኬንያ ክፍለ ግዛት ወይም ወደ አቅራቢያው ፊቱን ያዞርና ከዚያ ሰሜን አትላንቲክ ይገባል ተብሎ እየተጠበቀ ነው። ዶሪያን ዛሬ ጥንካሬው ከውቅያኖስ ማዕበልነት ደረጃ ዝቅ ይላል ተብሎ እንደሚጠበቅ ነው የዩናይትድ ስቴትስ የውቅያኖስ ማዕበል ክትትል ማዕከል ያስታወቀው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። እሁድ ጳጉሜ 3 2011 ዓ ም ሶስት ቀናት ብቻ ለቀሩት ለኢትዮጵያ አዲስ ዓመት 2012 በድጋሚ እንኳን አደረሳችሁ። ራዲዮ መጽሔቶች ተመልሰናል፣ ለዋዜማው ዋዜማ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ። በመጽሔት ወግ መሠረት በሳምንቱ ምርጥ ግጥም ነው አንድ የምንለው። መልካም አዲስ ዓመት። መከረም ዘመን ዘመንን ሲሽረው ትውልድም እንደምንጭ ግረግ የድሜን ግብቱን ሲያሾረው ህይወትም በስትንፋስ ጥላት ውደቷን ስታፋጥነው ትናንትን እንደ ልቃዚት ስታካትተው ነገንም በተስፋ ስሜት አሻግራ ስታስተውለው መስከረም በዳግም ልደት የውበት ጃኖ ተላብሳ ፍጡርን ስታነቃቃ ከእንቅልፍ ዓለሙ ቀስቅሳ ምድሪቱን ገነት አድርጋ ከጉም ሽፍኗ አገላልጣ በአደይ አበባ አስጊጣ ሙሽራ መስላ ስትወጣ እሰይ አበደሽን በላት ጉንጉናችንን አጥልከን በስሟ እንግጫ ነቅለን የእሷን ስጦታ መልሰን ቀጤማችንን ጎዝጉዘን እንቁለጣጣሽ እያል መስከረም የተሟጠጠ ሙት ተስፋ ዳግም ባንቺ ላይን ሲያገግም ኑሮም እስትንፋስ ስትዘራ መጪ ዘመኗን ስታልም ከዋክብትንም እንደንቁ ከነጣቋቸው ሰማዩ ሜዳ ሸለቆች ከሩቁ ስጋጃ ለብሰው ሲታዩ ጊዜን ጉዘቷን ልታድሰው ሀሌታው ብላ ልትጀምር አዲስ ፍኖቷ ሊበሰር መስከረም የዘመን በኩር ማለዳ የዶፍ በረዶ ማክተሚያ የጸደይ ንጋት ማብሰሪያ የደመናምባ ማጠቢያ መስከረም። ገጣሚ መስፍን አሸብር ጠብታ ፍቅር ከተሰኘ የግጥም መጽሐፉ የተወሰደ ነው። መስፍን አሸብር ገጣሚና ጋዜጠኛ የነበረ በሺህ ዘጠኝ መቶ ምናምት ምት ከዚህ ዓለም በሞት የተለየ ታዋቂ ገጣሚ ነው። ግጥሙን ያነበቡልን የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው ናቸው። ዶክተር ተሻገር አመሰግናለሁ። የአዲሱም አመት መጀመሪያ የሆነችውን ግጥም ነው ያስቀደም ነው የመክፈቻውን ስልት እናስከትል። موسيقى الدنيا I'm <laughs> a and I was so proud to stand up and represent a country I am honored to embrace as one of my own just as much as they have embraced me. እንደ ራሳችሁ ሰው እንደ ተቀበላችሁኝ ሁሉ በታላቅ ክብር አገሬ አድርጌ የተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የመቶ ሦስት ዓመት ታሪክ ባስቆጠረው የአገሮች የባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች አገር ታሪካችን ዞሮ ከመግጠም የሚቆጠር ነው። በመካከለኛው ምዕራብ ዩናይት ስቴትስ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ በቅርቡ የተመሠረተውን የባህልና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ አስመልክቶ ከስድስቱ ኢትዮጵያውያንና አሜሪካውያን የቡድኑ መሥራች አባላት ከፊሉ ጋር ተወያይተናል። ቀደም ሲል በመግቢያችን የሰማችኋቸው ስካቲም ባችር ከስድስቱ መስራች አባላት አንዱ ናቸው። እዚያው ክሊቭላንድ የሚገኝ የሁለተኛ ደረጃ ትምህርት ቤት የበላይ ጠባቂም ናቸው። ለመሆኑ ይህ ጥረት እንዴት ተጀመረ፣ እንደ ምንስ ተሳካ ለሚለው ሲመልሱ የተለያዩ ባህሎች መናኸሪያ የሆኑትን መስኮች ወደሚያስተዳድረው ፌዴሬሽን ሄደን ፕሮጀክታችንን ባቀረብኩበት ጊዜ ከነበረው ሁኔታ ይጀምራል። በጊዜው እኔ ኢትዮጵያውያን ማህበረሰብን በመወከል ነበር የተገኘሁት። የኢትዮጵያውያን ማህበረሰብ እንደ ራሱ ሰው አድርጎ ስለተቀበለኝ ኢትዮጵያውያንን ተወክዬ መቅረቤም ጥሩ ስሜት ነው ያሳደረብኝ። እኔ አይነተኛ የሚሰኝ የባህል ውርስ የለኝም። የጀርመን፣ ኦስትሪያና ቼክ ተወላጅ ነኝ። ስለዚህ የልጆችን የባህል ማንነት ወርሼ በማኅበረሰቡም አባል መሆን ቻልኩኝ። ለመሆኑ ለዚህ ሁሉ ጥረት አነቃቂያችሁ ምን ነበር? ግንባችር ይመልሳሉ loved visiting and seeing all the representations of each culture. After I adopted my kids, I thought it was important that their culture be represented too. ለዓመታት የተለያዩ ባህሎች መናኸሪያ የሆኑት መስኮች ከሚገኙበት ማርቲን ሉተር ኪንግ ጎዳና ሳልፍ የማየው ውብ የልዩ ልዩ ባህላዊ እሴቶች መታሰቢያ በእጅጉ ያስደስተኛል። ያን ስፍራ ደጋግሜ ማዘውተርም ወዳለሁ። ልጆቼ ከመጡ በኋላ ግን እንደ ሌሎች ሁሉ የእነርሱም ባህል መወከሉ፣ በየዓመቱ በሚካሄደው ልዩ ሥነ ሥርዓትን መከበር መወደሱ በጣም አስፈላጊ ሆኖ ታየኝ። እናም ከዚህ ቀደም ወዳነጋገርኳቸው ዶክተር ሮብሰንና አቶ አክሊሉን ወደ መሳሰሉ ሰዎች ሄዱ አንድ ላይ ሆነን በእርግጥ ይህንን የኢትዮጵያውያንም ባህል እንዲወከል የታለመውን ውጥን እውን ማድረግ እንችላለን፣ በሚል ተነጋገርን። የልጆቻቸው ማንነት ዋናው ምክንያት መሆኑን የተናገሩት ኤምባችር የእርሳቸውን ለመሰሉ ሌሎች ልጆችም ጭምር የባህል ቦታው ከዚያ መኖር ወይም መፈጠር ያለውን ተጨባጭ ፋይዳም ያስረዳሉ። will come to a point in their life where they really want to know their story. When well, we tell them their story as much as they can understand at ages of 8 and 12, but when they get to 18, 19, 20, they're going to want to know what's the story of of my birth, what's the story of my birth country. And I don't want that to be shaped by media reports of famine and poverty because when I visit Ethiopia, not <laughs> to ነገር ግን 18 19 እና 20 ሲደርሱ የተወለድኩ ታሪክ ምንድን ነው ይመጣል። ስለ ሀገራቸው የሚያውቁትን ሁሉ በረሃብና በድኅነት ብቻ ሊመስሏቸው ከሚቀናቸው የመገናኛ ብዙሃን ዘገባዎች እንዲያገኙ አመለካከታቸው እንዲቀረጽ አልፈልግም። ምክንያቱም አገራቸው ኢትዮጵያ ውብ ናት። እርግጥ ነው ድህነት አለ። ሊነገር የሚገባው ድንቅና ታላቅ ታሪክ አላቸው። so I wanted my children, when they start to develop their own identity, to have this monument, this culture garden, as an emblem of the place that they were born so they can go to this monument and say, አሁን የዚህ የመታሰቢያ ሀውልት ባለቤት መሆን የትውልድ አገራቸው ልዩ ማስታወሻ ምልክት በመሆኑ ወደዚያ ታላቅ የመታሰቢያ ሀውልት በመሄድ ዳጎስ ያለ የታሪክ ቅርስ ካለው ሀገር ነው የመጣሁት፣ አለ በትውልድ አገሬ በማንነቴ ኮራለሁ። እኔ አሜሪካዊ ብቻ አይደለሁም፣ ኢትዮጵያዊ አሜሪካዊ ነኝ ማለት ይቻላቸዋል። እናም ያ በራሱ ልዩ ትርጉም አለው። የኢትዮጵያውያን ነዋሪዎቿ ቁጥር በጣም አናሳ መሆኑ የሚነገርላት የክሊቭላንድ ከተማ እንደምን ይህን መሰሉን ግዙፍ ስራ እውን ማድረግ ተቻላት የሚለው ጥያቄ ብዙዎችን አነጋግሯል፣ ብዙም አስደምመዋል። ለክሊቭላንድ ነዋሪ ኢትዮጵያውያን በተለይም ይህን ለማሳካት ለአመታት ያለመታከት ለሰሩት ኢትዮጵያውያንና ሚስተር ኢምባቸርን ለመሳሰሉ አጋሮቻቸው ግን ላቅ ያለ አድናቆትም አትርፎላቸዋል። የዚህ የሌሎችን ባህል የማወደስ ልማድ መኖር ከመቶ ዓመታት በላይ ያስቆጠረው የልዩ ልዩ አገሮች ባህል መስክ በክሊቭላንድ መኖሩ የመጀመሪያው መልካም ዕድል መሆኑን አውስተዋል። ሌምባቸር ላመኑበት በቁርጠኝነት መሰለፍ የቻሉ ጥቂት ነገር ግን ብርቶች መኖራቸውንም በምክንያትነት ያስረዳሉ። ከበርካታ አስርታት በፊት ገና በአፍላ ዕድሜያቸው በሰላም ጓድነት ወደ ኢትዮጵያ ያቀኑና በዚያች አገር ፍቅር የተነደፉ ወደ ሀገራቸውም ከተመለሱ በኋላ በክሊቭላንድና በአካባቢዋ ነዋሪ የሆኑ አሜሪካውያን ከአጋሮቻቸው ውስጥ መሆናቸውንም ኤምባቸር ጠቁመዋል። ገና የጥቂት ሳምንታት ዕድሜ ያስቆጠረው የባህል መስክ ታዲያ ያሳደረውን አዎንታዊ አንድምታም የገዛ ገጠመኛቸውን ዋቢ አድርገው ነው ያጫወቱኝ። እስከ ስምንት ዓመት ዕድሜው ድረስ ኢትዮጵያ ውስጥ ያደገና በጉዲፈቻም ወዲህ ወደ ዩናይት ስቴትስ ከመጣ በኋላ ከኢትዮጵያውያን ጋር አብሮ የመኖር ዕድል ያላገኘ አንድ ዛሬ በጎልማሳ ዕድሜ ክልል ውስጥ የሚገኝ ኢትዮጵያዊ አሜሪካዊና አሜሪካዊት ሚስቱን ገጠመኛ ያነሱልኝ። ስለ ኢትዮጵያ ይበልጥ ለማወቅና ብሎም የማያውቃት ሀገሩን ለመጎብኘት ውሳኔ እንዲደርስ ጭምር ምክንያት እንደሆነው አጫውተውኛል። አድማጮች ከስድስቱ የአስተባባሪ ቡድን መስራች አባላት አንዱ ከሆኑት ከአቶ አክሊሉ ደምሴ ጋር ባለፈው ሐሙስ ጀመር ባደረግነው የቀደመ መልሳችንም ሆነ ከሚስተር ኢምባቸር ጋር በነበረን ቆይታ በዚሁ ውጥን ጠንሳሽነታቸው ስማቸው ተደጋግሞ ከተነሳው ዶክተር ካርል ሮብሰን ጋር ያደረግነውን ቃለ ምልልስ በሌላ ፕሮግራም እናቀርባለን። አሁን ከአቶ አክሊሉ ደምሴ ጋር ጀመር ወዳደረግነውና በቅጠር ወዳሳደርነው ወግ እናምራ። አቶ አክሊሉ፣ ይሄ መታሰቢያ የቆመለት የባህል መስክ የባህል ቤት ወይም የባህል መናኸሪያ ልንለው እንችላለን። የተለያዩ ገጾች ያሉት ቀደም ብሎ እርሶ የገለጹት ሀውልት የተለያዩ ባህሎችን የኢትዮጵያን ስልጣኔ የሚወክል በታዋቂ የኪነ ጥበብ ሰዎች የተሰራ ነው። ረጅም ጊዜ የፈጀ ነው። እንደ ገለጹት ከእርሶ ጋራ ስድስት የቡድኑ መስራች አባላቶች ውስጥ ሶስቱ አሜሪካውያን፣ ሶስቱ ኢትዮጵያውያን መሆናችሁን ተረድቻለሁ። አንደኛው እንደነገሩኝ ባለሙያ ፍለጋ ኢትዮጵያ ድረስ ሄድ ሁሎ የተገደዱበት ሁኔታ እንደነበር ታዋቂውን ኪነ ጥበብ ሰው ዘሪሁን የትምጌታን ጌታን በስፍራው አግኝቻቸዋለሁ። ልዩ ቅርጻ ቅርጽ የሚሰሩ ባለሙያ የሁለቱ ባለሙያዎች ጥምር ስራ መሆኑን ነው የተመለከትኩት። እስኪ በዚህ ሰዓት ያን ሀውልት ለመመልከት እድል ለሌላቸው ምንድን ነው የተወከለው? የጥበብ ስራዎቹ ምን ይመስላሉ? ባጭሩ ያስረዱን እስኪ። አዎ እንግዲህ ሁለቱ መጀመሪያ ሺ ዘጠኝ መቶ ሰማኒያ ሰባት አመተ ምህረት ዶክተር ሮብሰን ወደ ኢትዮጵያ ሄደው አርቲስቶች ለመፈለግ ወደ ኪነጥበብ ትምህርት ቤት ሄደው ሲጠይቁ አርቲስት ዘሪውን የትንጌታ ጌታ ጠቅሟቸው እሳቸውን ያላቸውን አርትወርክ ሲያሳዩቸው አብረው ሆነው ከዛ ውስጥ ምስሎች መረጡ። አንደኛ ጥሩ የኢትዮጵያን ታሪክ ከአምስት ሺህ በላይ የነበረውን የሚያሳይ ምንድን ነው ተብሎ ሲደረስበት የተወሰኑ አርት ወርኮች ተመረጡ። አሁን ያለን ለምሳሌ ከፊት ለፊት አምስት ፓናል ያለው አንደኛ፣ ዩኔስኮም ያው ኢትዮጵያ ደ ኦሪጂን ብለው ነው አሁን የሚሉት። የሰው ልጆች ምንጭ ስለሆነች ኢትዮጵያ በምን ትወከላለች ቢባል በሉሲ አለን። ሉሲንም የመረጥንበት አንደኛ ሉሲን ዲስከቨር ያደረጓት ሪሰርቸሮች ከክሊቭላንድ አካባቢ ሄዱ ናቸው እነ ፕሮፌሰር ጆሃንሰን፣ እነ ፕሮፌሰር ብሩስ ላትመር፣ እንደዚሁም ደግሞ ሉሲ ማን እንደሆነች ብላ አብዛ የሄደች አንድ ሌላ ሪሰርቸር ፓት ሆልደርመን የምትባል እዚሁ ከክሊቭላንድ አካባቢ ስለነበሩ ያ ጥሩ ግንኙነት ፈጠረልን እና አንደኛውን ፓናል ኢትዮጵያ የሰው ምንጭ በመሆኗ ሉሲን ያሳያል። ሁለተኛው በጣም ስልጣኔያቸው ከአክሱም በፊት የነበሩ ተረስቶ የኢትዮጵያ ማይኖሪቲ ኮንሶ የሚባሉት እነሱን አደረግ። ከዛ ቀጥለን ደግሞ አክሱም ላሊበላን የሚያሳይ ሶስተኛ ፓናል አለ። አራተኛው ስለ መንግስት ከሰለሞኒክ ዳይናስቲ የአጼ ኃይለ ስላሴ ሁለት መቶ ሀምሳኛው መሪ ስለነበሩ የኢትዮጵያን ኮንቲኒስ የሆነ ታሪክ ያለው መሆኑን የሚያሳይ ነው። የመጨረሻው ከፊት ያለው ፓናል ደግሞ የኢትዮጵያን ጥበብ የሚያሳይ አይንና ደግሞ ዓለምን ከፍ አድርጎ የሚያሳይ ሁለት አይኖች ያሉት ዓለምን የሚመለከት እና የት ነበርን ወዴት ነው የምንሄደው የሚል ነው። በጀርባ ያለው ደግሞ የሚያሳየው የኢትዮጵያ ለአለም ይህንን ጥበብ ይዘን የአለም ኢንቫይሮንመንታል ኮንዲሽን ኢትዮጵያ ሌሎችን አፒል እያደረገች የሚያሳይ አለ። ከዛ በላይ በደንብ እኛ ደስ ብሎን ያደረግነው ምንድን ነው? በአሁኑ ጊዜ አንድ ኢትዮጵያ ነን፣ ነገር ግን ብዙ ብሄሮች አሉ ይህንን ነገር ሁሉንም ኢትዮጵያዊ ሪፕሬዘንት እንዲያደርግ ምን ማድረግ አለብን ብለን ሁሉንም ጎሳዎች በነሱ ላይ የተቀረጸው መጀመሪያ በራሳችን ሪሰርች ስናደርግ ወደ ሰማንያ አራት ብሔሮች ነበር ያገኘ ነው። አይ ይሄንን ነገር በራሳችን ከሚሆን ከመንግስት ኦፊሻል የሆነ ይድረሰን ብለን ስንጠይቅ ሰማንያ ስድስት ሆነ። የሁሉንም ስም ዝርዝር አድርገን ይህን ሞዚያኮንም ለእነሱም ዴዲኬት በማድረግ በሙሉ የኢትዮጵያ ኤትኒክ ግሩፕ እዛ ላይ ተዘርዝረዋል። እንደዚህ አይነት ነገር በዓለምም በኢትዮጵያም የለም። ይህም የመጀመሪያ ሊያሰኘው ይችላል። አንድ አገር ብዙ ብሔር ያለው ተባብሮ በሰላም የሚኖርበት ሀገር መሆኑን እዛ ላይ ደግሞ እናስረዳለን። እያንዳንዱ ፓናል ትንንሽ ጽሁፎች አሉ፣ እንደዚሁ በነሐስ ላይ ተደርገው ያሉባቸው። ግሩም ነው። አቶ አክሊሉ፣ ዛሬ ካለው ፈተና በኢትዮጵያ ከሚታዩ አንዳንድ ውስብስብ ችግሮች ተሻግራችሁ ማየት መቻላችሁን ነው የገለጹት። ዘለቄታ ያለው ቋሚ ነገር ነው እና የሰራችሁት እስኪ ያ ሀውልት በተገለጠበትና ለመጀመሪያ ጊዜ በታየበት ባለፈው ነሐሴ አስራ ስምንት በተካሄደው በዚህ ስነ ስርአት ላይ እርስዎ ባቀረቡት ንግግር ዘመን የጠገበ ታሪክና የባህል ስብጥርን ለማሰብ ይላሉ፣ መታሰቢያነቱን ሲገልጡ አሜሪካ እጆቿን ዘርግታ ስደተኛ ተቀባይነቷን ያሳየም ይላሉ። በእንግሊዝኛ ያቀረቡትን በግርድፍ ወደ አማርኛ እየመለስኩ ነው። ለአለም ህዝብ ያላትንም ተስፋ ይገልጻሉ። እነኚህ ሁሉ እንዲያሳይ ያደርጋችሁ የሰራችሁት በሬዲዮ ብቻ ዝግጅቱን ለሚከታተሉ አድማጮቻችን ሀውልቱ በፈርጥ ቅርጽ ተገጣጥመው የተሰራ ነው። የታዋቂውን ሳሊ ዘሪሁን የትምጌታን ስዕል ሌላ ባለሙያ ግማሽ ኢትዮጵያዊ ግማሽ ጣሊያናዊ የሆኑ እኚህ ሰው የሰሩትን ቅርጽ ነው። እስኪ እንደው ከውክልናው ባሻገር ምስሉ ምን እንደሆነ እንዴት እንደተሰራም በመጠኑ ያጋሩን። አዎ በጣም ጥሩ ነው። ሞዚያቁን የሰራው አርቲስት ደግሞ ስሙ ኤርኔስቶ ስፒኔሊ ይባላል። አባቱ የቁልቢ ገብርኤልን ቤተክርስቲያን አይከንስ የሰሩ ናቸው እና እዚህ መጥቶ የእኛን ቤተክርስቲያን አይከንስ ሲሰራ ሳይልነቱን አውቀን አማከር ነው አድማጮች ከአቶ አክሊሉ ጋር የሚያደረግነው ቃለ ምልልስ ሰፋ ያለ ነበር። በጊዜ ገዳቢነት ታዲያ በሌላ ፕሮግራም ቀሪውን መልሰን እናመጣለን። በዚህ ሀውልት ላይ አሻራውን ከተው እውቁ ሰዓሊ ዘሪሁን የትምጌታ ጋርም የሚኖረንን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶችን በሙሉ ለጊዜያቸው አመሰግናለሁ እግዜር

Că voi i n caș, de la... Că foaia i când mi-e de la... e pașa mi e mi mare Dar tu ne ድምፃዊው ጌታቸው ጋዲሳ ነው። ኢትዮጵያ እያለ ያቀነቀነልን ጌታቸው ጋዲሳን እናመሰግናለን። አበባ እልል ውዬ ልግባ አበባ መስከረም ከጠባ አበባ መስከረም ከጠባ ሰይሰይሰይሰይሰይሰይሰሰይ እሰይ የጥርቱ የጠዋቱ ዩን ዮሐንስ ትዝ ብሎኝ ነው የዛሬ ሀምሳ ስልሳ ሰባ ዓመት ይህን ዜማ በኢትዮጵያ ሬዲዮ ሲያንጎራጉር ከሀገር ፍቅር ማህበር አሉላ፣ መልካም ነው ንጉሴ። መስከረም ሊጠባ የቀሩት ጥቂት ቀናን ናቸው። ስሜቱ ቢጋባብህ አግባብ ይመስለኛል። በድጋሚ እንኳን አደረሰህ ንጉሴ። ለአዲሱ አመት ሁለት ሺ አስራ ሁለት እንኳን አብሮ አደረሰን። እንኳን አብሮ አደረሰን አሉላ። ለአድማጮችህም ቀደም ብለህ በመግቢያው እንኳን አደረሳችሁ ብልሃል። እንግዲህ ወደ ዛሬው መሰናዶችህ መሰናዶህ ልትዘልቅ ትችላለህ ንጉሴ። አመሰግናለሁ አሉላ። ዛሬ ጳግሜ ሶስት ቀን ነው። ከሶስት ቀን በኋላ ደግሞ አዲስ ዓመት፣ አዲስ ዘመን፣ እንቁጣጣሽ፣ ዘመን መለወጫ፣ ርዕሰ አውደ ዓመት፣ ቅዱስ ዮሐንስ እንኳን አብሮ አደረሰን። የዛሬ እንግዳዬ ሰው በዜና ውሃ በደመና ይለናል አዲስ ዓመት ላይ እንደ መሆናችን ዛሬ እንደ ባህር ጥልቅ በሆነው ቁጥር ባለው ዘመን ላይ እንጨዋወት። እንግዳዬ ጋዜጠኛም የባሕረ ሐሳብ መምህርም ነው። ይችን ያዙለት ሰው በዜና ዝናም ውሃ በደመና ወደ ጎን እንዳልከው መቼም ያው ሰው በዜና ውሃ በደመና ይባላልና፣ ዜናዊ ነኝ፣ ጋዜጠኛ ነኝ። ግን አሁን በዚህ አሁን የቀረብኩበት መድረክ ከአንተ ጋር የምናደርገው ቆይታ ግን በባሕረ ሐሳብ መምህርነቴ ነው። የባሕረ ሐሳብ መምህር ነኝ። ሄኖክ ያሪድ ሰንታ እባላለሁ። መልካም መምህር ሄኖክ፣ ለመሆኑ ባሕረ ሐሳብ ምንድን ነው? እንግዲህ ባህር ሀሳብ እንደምታውቀው የኢትዮጵያን የዘመን አቆጣጠር የኢትዮጵያን የሥነ ፈለክ ጥናት በሰፊ በጥልቀት የሚመለከት ነው። ባህር ሀሳብ ራሱ ስሙ እንደ ባህር ጥልቅ የሆነ የዘመናትን የአቅማራትን ጉዳዮችን የያዘ ነው። እንግዲህ መቼም በኦሪት እንደተነገረው ቀንና ሌሊትን ይለዩ ዘንድ ብርሃናትን ፈጠረ ይላል። በቀን ላይ ትልቁ ብርሃን ፀሐይ እንዲሰለጥን፣ ትንሹ ብርሃን ጨረቃና ከዋክብትንም አደረገ ይላል። ይሄ ደግሞ ለምልክቶች ለዘመኖች፣ ለዓመታት፣ ለዕለታት ይላል። ምልክቶች ሲል በዓሎች ነው። ዘመኖች ሲል አራቱን ወቅቶች ናቸው። ክረምት፣ በጋ፣ መፀው፣ ጸደይ እነዚህ። ስለዚህ እነዚህን ሁሉ ሀሳቦች የያዘ ነው ባህረ ሀሳብ አንድም ቁጥር ያለው ዘመን ማለት ነው። ሐሰበ ቆጠረ ይላል ሐሳብ ቁጥር ይላል። ባህር ደግሞ በዘመን ይመሰላል። እንግዲህ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ አሸጋገሩ አሸጋገረ ሲባል መሻገር ምን ያመለክታል? ባህርን ያመለክታል። ልክ በባህር መስሎ አመጣው። ይሄ ያለው ሙሴ ቀይ ባህርን እንደተሻገረ ዘመንንም እንሻገራለን። ስለዚህ የባህረ ሐሳብ መምህር የሚለው ያስኬዳል። የኢትዮጵያ ዘመን አቆጣጠር በአራቱ ወንጌላውያን የተሰየመ ነው። እነዚህም የየራሳቸው መገለጫ አላቸው። ዘዜነው ማቴዎስ ወማር ቆስ ሉ ዮሐንስ ታዲያስ መመሬ ነውክ። በኢትዮጵያ ቤተ ክርስቲያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ባህረ ሐሳብ መሰረት እያንዳንዱ ዓመት የአራቱ ዓመት በወንጌላውያኑ ስም ተሰይሟል። እንደ ቀኖናው የመጀመሪያው ማቴዎስ ነው፣ አንደኛ ዓመት ሁለተኛው ማርቆስ ነው። ሶስተኛው ሉቃስ ነው። አራተኛው ዮሐንስ ነው። ስለዚህ በአውደ ጳጉሜን አውደ ወንጌላውያን መጣ እና ዘንድሮ ዘመነ ዮሐንስን ተቀብለናል። ዘመነ ዮሐንስ ዘመነ ዮሐንስን ስንቀበል መስከረም አንድ ደግሞ ተለይታ መስከረም አንድ ብቻ አይደለችም። መስከረም አንድ ርዕሰ አውደ አመት ነች። የአመት ዙር መነሻ ነች። ይሄ በሁሉም ዘንድ ይታወቃል። በኢትዮጵያ ቤተ ክርስቲያን ደግሞ በተለይታ ደግሞ እለቷ ቅዱስ ዮሐንስ ትባላለች። እለታ ዮሐንስ ትባላለች። ቅዱስ ዮሐንስ ይሄኛው ቅዱስ ዮሐንስ ከወንጌላዊው ቅዱስ ዮሐንስ ደግሞ ይለያል። ይሄኛው ቅዱስ ዮሐንስ መጥምቁ ዮሐንስ ነው። አጥማቂው ዮሐንስ ነው። ከአሮጌው ከብሉይ ኪዳን ዘመን ወደ ሐዲስ ኪዳን ዘመን መሸጋገሪያ ላይ የመጣ ጌታችንን ያጠመቀ እሱን ነው የሚያመለክተው። ያ ማለት የ ተምሳሌታዊ ትእምርታዊ ነው። እንግዲህ የመጥምቁ ዮሐንስ እንግዲህ ያኔ በታሪክ እንደምናውቀው ምትረተ ርዕሱ አንገቱን የተቆረጠበትን ታሪክ እናስታውሳለን በነ ሄሮዲያዳ አማካይነት። ስለዚህ ያቺ ቀን መስከረም ሁለት ነች፣ መስከረም አንድ አይደለችም። በተምሳሌታዊ ፍቺ ወደ መስከረም አንድ የተሳበው የዘመን ምልክት እንዲሆን ነው፣ ከአሮጌ ዘመን ወደ አዲስ ዘመን መሸጋገሪያ የቅዱስ ዮሐንስ የሚለው ጥሪ ራሱ እየተደጋገመ የሚሰማው አዲስ ዓመት መባቻነትን ለማመልከት ነው። የእሱ መታሰብ ለጊዜው። አመሰግናለሁ መምህር ሄኖክ። የፕሮግራም ጊዜ ካገኘን አዲስ ዓመትን በተመለከተ እንግዲህ ሰሞኑን እንጨዋወታለን ማለት ነው። ለዛሬ በዚሁ ይብቃኝ። በድጋሚ መልካም አዲስ ዘመን እንዲሆንልን ለአድማጮቻችን ሁሉ እመኛለሁ። ደህና አምሹ። ንጉሴ አክሊሉን አመሰግናለሁ። ንጉሴ በሚቀጥ በአመቱ የመጀመሪያ ራዲዮ መጽሔት አዲስ ዝግጅት መልሰን እናገኝሃለን። መልካም አዲስ አመት በድጋሚ እግዚአብሔር ይስጥልን። ወደ ተከታዩ ቅንብራችን ስናልፍ ከሰሞኑ ከሰሞኑ አዲስ የመጽሔት ገጽ ነው። ሰሞንኛ ጥበባዊና የማኅበረሰብ ክንውኖችን መልከት የምናደርግበት ቀደም ብዬ በመግቢያዬ ጠቆም ማድርግ የማይደል በዛሬ ዕለት እዚህ ከዋሽንግተን ዲሲ ወጣ ብለው በሚገኙት የቨርጂኒያዎቹ የስፕሪንግፊልድ እና የአርሊንግተን ከተሞች የተካሄዱ ስነ ስርዓቶች ናቸው። አቶ ብንያም በለጠ የመቅዶንያ የአረጋውያን እና የአእምሮ ሕሙማን መርጃ ማህበር ስራ አስፈጻሚ ዲሬክተር በቅድሚያ ለጊዜው አመሰግናለሁ። አንዱዓለም፣ በጣም አመሰግናለሁ። አቶ ቢንያም ያገኘሁት እዚህ ዋሽንግተን ዲሲ ብቅ ባሉበት ነው። ድርጅቱን የሚደግፉ ኢትዮጵያውያን ለስራው ትልቅ ግምት የሚሰጡ ኢትዮጵያውያን በዛሬው ዕለት የድጋፍ የአክብሮት ስነ ስርዓት አዘጋጅተዋል። የምሰሩትን ስራ ለመደገፍ ወዲሁም እርሶና መሰሎቹ ከእርሶ ጋር ተባብረው የሚሰሩትን ኢትዮጵያውያን በእርግጥ ለአረጋውያንና ለአእምሮ ሕሙማን የምታደርጉትን ስራ በማክበር የተሰናዳ ዝግጅት ነው ለዚህ መነሻ የሆነንና እሶ እስከሚያውቁት ድረስ እንዴት ተጠነሰሰ? ይሄ ድርጅታችሁን ለመደገፍ ስራችሁን ለማክበር የተወጠነ ፕሮግራም እስኪ ባጭሩ በቅድሚያ ስለሱ ይንገሩን። እርሶ አልከኝ የአክብሮቱን ነው። ወጣት ነዎት፣ አንተ ቢባሉ የሚገባዎት እንደሆነ አውቃለሁ። በእድሜዎ ሳይሆን ለአክብሮቱና ደንቡም ስርዓት ለመከተል ያህል ነው። ስራ ብሰራ ጽኖ ነበር። ኤንዌ ግን ያው መቄዶኒያ ዛሬ ሁለት እንደገለጽከው አንተ በቨርጂኒያ ኢትዮጵያን ኮሚኒቲ ከፍሪፔም ጀምሮ የገቢ ማሰባሰቢያ ይኖራል እና የዚህ ገቢ ማሰባሰቢያ ዓላማው መቄዶኒያ በአሁኑ ሰዓት ከሁለት ሺህ ሰዎች በላይ የሚረዳ ድርጅት ነው። በአዲስ አበባ እና ከኦሮሚያ፣ ከአማራ፣ ከሁሉም ክልሎች ላይ ነው ሰዎች የሚነሱት፣ በተለይ ከአዲስ አባ እነዚህ ሰዎች በሙሉ አሰባስበን በአዲስ አበባ እየረዳን ያለ ነው ከሁለት ሺህ ሰዎች በላይ እና ከጊዜ ወደ ጊዜ የሰዎች ቁጥር እየጨመረ እየመጣ አሁን ሁለት ሺ ደርሷልና ሞር ሰዎች ለመርዳት ከሁለት ሺ ወደ አስር ሺህ ለማድረስ የጀመርነው ማእከል አለ ህንጻ ይህ ህንጻ ሶስት ሺህ አምስት መቶ ካሬ ሜትር ላይ የሚያርፍና ጂ ክላስ ኢለቨን ሁለት ቤዝመንት ያለው ነው ወደ አንድ ነጥብ ሁለት ቢሊዮን ብር የሚፈጅ ነው እንግዲህ ይህንን ለማገዝ ነው የገቢ ማሰባሰብ የተደረገውና በዛውም ድርጅቱን ለማስተዋወቅ ሰዎችም ከአሜሪካ ወደ ኢትዮጵያ ሲሄዱ እንዲጎበኙ አንዳንድ ያደረገው እንዳይፈር ክላቦች እንደዚህ እንደዚህ የሚያስፈልጉ አሉ። ብዙ የአልጋ ቁራኛ ሰዎች ስለሆኑ መመቅብና በአብዛኛው ያሉት እና ወደ ኢትዮጵያ ሲሄዱ ሰዎች ይህንንም ይዘው እንዲመጡ ለማድረግ እና ሌላም የሙያም ወጎ ፈቃድም ሐኪሞች፣ ነርሶች ሰው ለመርዳት ሰው መንበቂ ነው ነው የምንለው እኛ። ማንም ሰው መርዳት ይችላል እና የሆነ ሁሉ በዚህ ስራ ላይ እንዲሳተፍ ለማድረግ ነው አላማው። እንግዲህ መልካም ይህን ምናልባትም በመደበኛ መልኩ የሚንቀሳቀሱ ድርጅቶች የሕክምና ተቋማት ሊረዷቸው ከሚችሉ ውጭ የሆኑ ከዚህ ቀደም በተደጋጋሚ በተለያዩ ስነ ስርዓቶች ለእርሶም ስራ እውቅና በተሰጠባቸው መድረኮች እንደተመለከት ነው። እኒህ አረጋውያን ቀደም ብለው እርስዎ እንደገለጹት የአልጋ ቁራኛ የሆኑ ረጄ የሌላቸው የአእምሮ ሕመም ያላቸው ብዙዎች፣ አቅመ ደካሞችን ነው እየረዳችሁ ያላችሁትና ይሄን አይነት ስራ በምሰሩበት የብዙዎች ልብ የተነካ ይመስለኛል። አሁን ይህን የድጋፍ ማሰባሰብ ፕሮግራም እየተሰናዳ ባለበት ምን ታዝበዋል? ኢትዮጵያውያን ለመርዳት ያላቸውም ፍላጎት በዚህ መድረክ ብቻ ሳይሆን በተለያዩ መንገዶች ለመርዳት ስላላቸው ፍላጎት ምንድን ነው የነገሩት? ምንድን ነው የታዘቡት? አዎ ምንድን ነው የታዘብኩት? በነገራችን ላይ ድርጅቶች ሌሎችም አሉ። በትንሽ በኢትዮጵያ ብዙ ሰው መርዳቱ ነው ለመሳይ ስራ ላይ ያሉ እና ምንድን ነው የታዘብኩት? ምንድን ነው እኔ ብዙ ሰው ይሰራል ብሎ የሚያስበው ገንዘብን ነው። እኔ ደግሞ የማስበው እግዚአብሔር ይሰራል። እርዳታ ለመርዳት ለመስጀመር ከማያስፈልጉ ነገሮች አንዱና ዋነኛው ገንዘብ ነው። ከማያስፈልጉ እያልኩ እና ብዙ ሰው የሚያስበው ገንዘብ ከሌለ ስራ አይሰራም ነው መርዳት የሚችሉትም ሀብታሞች ወይ ፕሮፌሰር ሳይንቲስቶች ናቸው ብሎ ነው የሚያስበው። ግን እግዚአብሔር ይሰራል በቃ። ስለዚህ ያየሁት ነገር ምንድን ነው እግዚአብሔርን ኃይል በመኬዶኒያ ላይ አይቻለው። አይሰሩም የተባሉ የተናቁ ሰዎች ትልቅ ከተባሉ ሰዎች እግዚአብሔር በእነዚህ ላይ አድሮ እንደሚሰራ አይቻለሁ እና ይህንንም ልሻርኩበት ምንድን ነው የኛ ድርጅት በአብዛኛው በበጎ ፈቃድ ላይ የተመሰረተ ነው እና ብር ባይኖራቸውም በጉልበታቸው ሙያቸውም የብዙ ሰዎችን ህይወት ለመለወጥ እንግዲህ በዚህ በስምንት አመት ታሪኩ ጊዜ ውስጥ ከሁለት ሺህ ሰዎች በላይ መለወጥ ምክንያት ሆናል። በተለይ ደግሞ አሁን ኢትዮጵያ ውስጥ ቴሌኮም እጅግ አድርገ እያመሰከንኩኝ ተማኒ አንድ ስልሳ አንድ የሚባል ሾርት ኮድ ሰጥቶናል። እንደውም በዚህ አጋጣሚ እስኪ ሁላችሁም ኢትዮጵያ ይህን የምትከታተሉ አንድ የስልካችሁ የምታወጡ ነው እና ተማኒ አንድ ስልሳ አንድ ላይ ኦኬ ብላችሁ ብትልቁ በየቀኑ አንድ ብር ትረዳላችሁ እና ተማኒ አንድ ስልሳ አንድ ላይ ኦኬ ብሎ መላክ ነው እና ሌሎችም ሰዎች አስተባብሩልን፣ የምታውቋቸውን ሰዎች ጓደኞቻችሁ ቢያንስ ቢያንስ አስር ሰው አባል አስደረጉ እነሱ ደግሞ ሌላ አስር እያደረጉ እነዚህ እነዚህ እያደረጉ ምንም ብር የሌላቸው ሰዎች እየረዱ ነው ያሉት። እና ሰውን ለመርዳት ሰው መሆን በቂ ነው ነው እንግዲህ የመኬዶኒያ ዋናው ነው። ሰውን ለመርዳት ሰው መሆን በቂ ነው፣ ሰው ለመርዳት ሰው መሆን በቂ ነው ብለዋል። በእርግጥም በቂ፣ በእርግጥም አሳማኝ ወይም መግባባት የሚቻል ሀሳብ ይመስለኛል። አቶ ቢንያም ይህን ቃለ መልስ በምናደርግበት ሰዓት፣ ቀደም ብዬ እንደጠቆምኩት እዚህ ዋሽንግተን ዲሲ ነው የሚገኙት። ተከታይ ጥያቄ ከማንሳት በፊት የመጡት በዚህ ፕሮግራም ምክንያት ነው ሌላ ምክንያት ይኖር ይሆን? ስለ ጉዞ በመጠኑ ይንገሩኝ አዎ ጉዞ እንግዲህ የተለያዩ ዓላማዎች አሉት አንደኛው ህብረ መንገድ ፌዴሬዝም ለማድረግ ህክምና ለመሞከር ርግጥ ህክምና ያድንኛል ብዬ ላስብ እና ፌዴሬዚንግም ለማድረግ ተስፋ አድርጋለሁ የድጋፍ ማሰባሰቡ ፕሮግራም እንደሚሳካ። ከስነ ስርአቱ በኋላ መልሰን የምንገናኝበትን ቀጠሮ ለመያዝ ያህል ያደረግነውን ቃለመለልስ ምልልስ በአካል ተገኝተው የስራችሁን ጠባይ ምናልባትም ሌሎችን እንዲያነሳሳ ስለ ስራዎቻችሁ ስለ ጅምሩ ጨምሮ እንወያያለን። ለአሁኑ ግን ለጊዜው አመሰግናለሁ። መልካም ጤና መመኛለሁ። እግዜር ስትልኝ እኔም በጣም በጣም አመሰግናለሁ። አሉላ ግዜር ስትልኝ ሁለተኛውም በዛሬው ዕለት የተከናወነ ሥነ ሥርዓት ነው። ቀደም ብዬ የጠቆምኩት መጽሐፍ ደራሲ ናቸው እንግዳችን። አሴንዲንግ ቱ ሄቨን የመጽሐፉ ርዕስ ነው። የኢትዮጵያን ጥንታዊ አብያተ ክርስቲያናትና ገዳማት ግሩም የፎቶግራፍ ምስሎች አክሎ የሚተርከው በልማድ እንደሚባለው የቡና ጠረጴዛ መጽሐፍ ነው። ደራሲው አቶ እሱ ባለው ማዕዛ ናቸው። አቶ እሱባለው መዓዛ፣ በቅድሚያ እንኳን ደህና መጡ። ወዲህ ወደ አሜሪካ ድምጽ ራዲዮ በጣም ነው የማመሰግነው። አታሉላ በጣም የሚገርመው ነገር የዛሬ ሰባት አመት በፈረንጆች 2012 በዚህ ሰዓት እዚህ ነበርኩኝ። አሁን ደግሞ የሚገርመው ባበሻ 2012 ሊሆን ሲል ተመልሼ እዚህ መጥቻለሁ። በጣም በጣም ደስ ብሎኛል። በጣም ግሩም ነው። የመጽሐፉ ይዘትና እንዴት ይሄ መጽሐፍ ተጻፈ የሚባለው የሚያጓጓውን ያህል ቀጠሮ የተሰጡ ነው የሚመስለው። ከሰባት አመት በኋላ በጣም መጽሐፍ አበዙ ሊባሉ ይችላሉ። ሶስተኛ መጽሐፎ ነው ይሄ። ትክክል፣ ሶስተኛ መጽሐፍ ነው። ከመጀመሪያው መጽሐፍና ከዚህኛው መጽሐፍ መካከል አዲስ አበባ ዘኒው ፍላወር ኦፍ አፍሪካ የሚል መጽሐፍ አውጥቼ ነበር። በ2015 በኤሮፓያኖች አቆጣጠር ነበር። ከመጨረሻው መጽሐፎ በኋላ ሰባት አመት ሳይሆን አራት አመት ነው። ትክክል። ግሩም። ስለዚህ መነሻ የሆነን ይህ መጽሐፉ በዛሬው ዕለት በቨርጂኒያ የስፕሪንግፊልድ ከተማ ኢትዮጵያውያን በተሰባሰቡበት የመጽሐፉ ይዘት ብዙዎችን ይጋብዛል። በተለያየ መንገድ ስሙ ራሱ የሚያሳብቀው ነገር አለ። ምን ማለት እንደሆነ በዚህ በትውቅ ፕሮግራም ላይ ቢገልጹልኝ። አሴንዲንግ ቱ ሄቨን ወደ ገነት ምን ጥቅ እንደማለት ይመስላል። እስኪ እንገሩን። ትክክል። ትክክል። እንደውም በጣም የሚገርመው ነገር አንድ ጓደኛዬ እንደ አንድ የሚያስቅ ነገር ብሎ ነበረ ፈረንጆች መንኮራኩር እየላኩ ያጡትን ሄቨን አንተ ኢትዮጵያ ውስጥ ገዳማቱ ውስጥ አገኘኸው ወይ ብሎ አስቆኝ ነበር ይህን ያልኩት ግን ሰንዲንግ ቱ ሄቨን ያልኩት በየቤተክርስቲያኑ ክርስቲያኑ በየገዳማቱ ዛፍ ውስጥ ዳቤ እየበሉ ቋርፍ እየበሉ ሙሉ ህይወታቸውን በጸሎት የሚያሳልፉ ሰዎችን አስቤ ነው። አባቶችንና እናቶችን አስቤ ነው። እነዚህ ሰዎች እያየናቸው፣ እየነካናቸው ነገር ግን በሀሳብ ርቀው ከኛ ርቀው ያሉ እናትና አባቶች ነው። እዛ የሩቅ ዓለም ገብተዋል ነው ምትለን? ትክክል። ስለዚህ ነው የመጽሐፉን ርዕስ የአሰንዲንግ ቱ ሀቨን ብዬ የፈቀድኩት። ግሩም ነው። ምጥን የማስታወቂያ ዝግጅት ነው። ከተናገሩት ለመከተል ይሄ መጽሐፍ በኢትዮጵያ የተለያዩ ገዳማትን ተዘዋውረው ነው ይሄን መጽሐፍ ያዘጋጁት። ከዚህ ቀደም እንደነበሩት መጽሐፎች ሁሉ የቡና ጠረጴዛ መጽሐፍ የሚባሉ በርካታ ድንቅ ፎቶግራፎችን የያዘ ታሪካቸውን የሚዘክር መጽሐፍ ነው። መጽሐፍ እጃቸው ላልገባ ማንም እጅ የገባ አይመስለኝም ዛሬ የተዋወቀው ና፣ የመጽሐፉን ይዘት ቅርጹን ገፋ አድርገው ያስተዋውቁ። የመጽሐፉን ይዘት ምናልባትም ወደ ኋላ ላይ ምን እንዳነሳሳው ያን መንገድ ምን እንደመራው የገነት መግቢያ በሩ ከሩቅ ታይቶትም ከሆነ ይነግሩናል። ከሀምሳ ሁለት በላይ ቤተ ክርስቲያናት ና ገዳማትን አብዛኛዎቹ እንደውም ከአንድ ድንጋይ ተፈልፍለው የተሰሩ ቤተ ክርስቲያናትን ያካተተ ነው። እንግዲህ መጽሐፉን የመጽሐፉን ይዘት ለመናገር ያህል ከወደ ካለፈው ካሳተምኳቸው መጽሐፎች መቶ ስልሳ ገልጾች ያሉት መጽሐፍ ነው። ይህንን ለየት የሚያደርገው ሁሉም ከሀምሳ ሁለት በላይ ቤተ ክርስቲያናትና ገዳማትን አብዛኛዎቹ እንደውም ከአንድ ድንጋይ ተፈልፍለው የተሰሩ ቤተ ክርስቲያናትን ያካተተ ነው። ጉዞው እንደምታስበው በጣም ረጅምና በጣም አድካሚ ጉዞ ነበር። ነገር ግን በይሄርንባቸው በኩል የምናያቸው አንዱ ከአንዱ የበለጠ የሚያስገርም ስለነበረ ጉዞውን አቅሎት የመጽሐፉን ይዘት እንደዚህ በመቶ ስልሳ ገጾች ቆንጆ አድርጎ እንዲወጣና ቆንጆ ሆኖ እንዲታተም አድርጎታል። ችግሩም አቶ ሱባለው ቀደም ብዬ እንደ እንደጠቆምኩት ለትውውቅ ያህል ነው ዛሬ ያገኘ ነው። የመጽሐፉ ምረቃ ቀን እንደመሆኑም ሩጫ እንዳለቦት እገምታለሁ። መልሼ እንደማገኘት ተስፋ አድርጋለሁ። ለአሁኑ ጊዜ ርስትልኝ ገብዣኔ በጣም ነው የማመሰግነው። አታሉላ Thank you. move it,

አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ይልቁንም ደግሞ የአዲሱን ዓመት መንፈስ የአዲሱን ዓመት ስሜት ተከትሎ ይበጃል የምትሏቸውን በምትመለከቷቸው ጉዳዮች ላይ ያሏችሁን አስተያየቶች እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን ውድ አድማጮች የዛሬውን አሁን በዚሁ ማጠናቀቃችን ነው። ለደህና ደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ መለሳለሁ። መልካም በዓል እንቁጣጣሽ ዘመንሽ ይባረክ ይላል። ቅድስቲቷ ኢትዮጵያ ዛሬ በልደትሽ ጉዳይ አለ የሚያዋየር ስላንቺ ልጆችሽ bye bye I'm you're my are my Because I'm not going be i a we አልተሰናበትኩም አድማጮች፣ ለሌላ የዓውደ ዓመት ዜማ ጥቂት ደቂቃዎች ያገኙ ይመስለኛል። አበባየሆች ነው፣ ተከታዩ ስልት አስቴር አወቀ what oh, that is abba what i get to had it Get on. አሉላ ከበደ፣ ግሩም የአዲስ አመት ዝግጅት ነበር። እናመሰግናለን። መልካም አዲስ አመት ይሁንላችሁ። የተከበራችሁ አድማጮች አጫጭር የማጠቃለያ ዜና ላሰማ። የድሬዳዋ አስተዳደር ፖሊስ 146 ኪሎ ግራም የሚመዝን ካናቢስ አደንዛዥ እጽ ማስወገዱን አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታን ውስጥ በሽብርተኛው ቡድን በታሊባን የሚፈጸሙ ጥቃቶች በመቀጠላቸው የተነሳ ከቡድኑ መሪዎች ጋር ሊያደርጉት የነበረውን የሰላም ንግግር መሰረዛቸው ትክክለኛ ውሳኔ ነው ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናገሩ። የአፍጋኒስታኑ ታሊባን ፕሬዚደንት ትራምፕ የወሰዱትን ውሳኔ አውግዟል። በብዙ ሺዎች የተቆጠሩ የሆንግ ኮንግ አፍቃሪ ዲሞክራሲ ሰልፈኞች ዛሬ እሁድ በዛ በሚገኘው የዩናይትድ ስቴትስ ቆንስላ ደጃፍ ሰልፍ አካሂደዋል። ፕሬዚደንት ዶናልድ ትራምፕ ከተማችንን ነጻ ያውጡልን ብለው ለመጠየቅ እንደሆነ አስታውቀዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሦስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበደ ለአሁኑ በዚሁ የተሰናበትኩ። መልካም አዲስ ዓመት፣ መልካም ምሽት።